የጀርመን ፌዴራል ሪፐብሊክ መንግስት በድርቅ ለተጎዱ የአፍሪካ ሀገሮች የሚሰጠውን እርዳታ ወደ አንድ ነጥብ አምስት ቢሊዮን ዩሮ ከፍል እንደሚያደርግ የሀገሪቱ የውጭ ጉዳይ ሚኒስትር አስታውቀዋል። ግዙፉን የአፍሪካውያን ስደት ለማስቆም ደግሞ ሁሉን አቀፍ መፍትሄ እንደሚያስፈልግ የአፍሪካ ህብረት ኮሚሽን ሊቀመንበር አስገንዝበዋል። ዝርዝሩን መለሰ ካቸው አማኃ ይዟል። ዛሬ ከእኩለ ቀን በኋላ በአፍሪካ ህብረት ጽህፈት ቤት የጋራ ጋዜጣዊ መግለጫ የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር ምስተር ሙሳ ፋኪ መሐማት እና የጀርመን ፌዴራል ሪፐብሊክ ምክትል ቻንስለርና የውጭ ጉዳይ ሚኒስትር ሚስተር ሲግማር ጋብርኤል በአህጉሪቱ በሚታዩ የተለያዩ ችግሮች ላይ እንደተወያዩ ለጋዜጠኞች ተናግረዋል። በተለይም በሶማሊያ እና በሌሎችም የአካባቢው ሀገሮች የተከሰተው የድርቅ ችግር እንዲሁም ከሊቢያ ወደ አውሮፓ የሚደረገው የአፍሪካውያን ወጣቶች ስደት ትኩረታቸውን የያዙ ርዕሶች እንደነበሩም ተናግረዋል። የጀርመኑ ምክትል ቻንስለርና የውጭ ጉዳይ ሚኒስትር ሚስተር ሲግማር ጋብርኤል እጅግ አስቸጋሪው የሶማሊያ ሁኔታ አዲሱ ፕሬዚዳንት ከተመረጡ በኋላ እየተሻሻለ እንደመጣ አገራቸው ያደረባትን ተስፋ ገልጸዋል። ጀርመንም እርዳታዋን እንደምትለግስ አስታውቀዋል። በአካባቢው የተከሰተውን ድርቅ ተከትሎ የመጣው ረሃብና ችጋር ግን ዋናው አሳሳቢ ችግር መሆኑን አመልክተው አገራቸው በአካባቢው የተከሰተውን የድርቅ ችግር ለመቋቋም የምትሰጠውን ድጋፍ ከፍ ማድረጓን አብስረዋል። በአፍሪካ ውስጥ በድርቁ ሳቢያ ጉዳት ለደረሰባቸው አገሮች የምንሰጠውን ድጋፍ ከፍ ለማድረግ ወስነናል። በዚህም መሰረት የምንሰጠውን ድጋፍ ወደ አንድ ነጥብ አምስት ቢሊዮን ዩሮ ከፍ አድርገናል። ፍላጎታችን ደግሞ ሌሎችም የሚሰጡትን ድጋፍ ወይም ልገሳ እንዲሁ እንዲያሳድጉ መግፋት ነው። ምክንያቱም ድርቁ እና ተከትሎ ው የሚመጣው ረሃብና ችጋር እንግዳ ደራሽ ሆኖ መቆጠር የለበትምና። ካለፉት ጥቂት ዓመታት ወዲህ የአፍሪካን አህጉር በጽኑ ከሚፈታተኑ ችግሮች አንዱ በየጊዜው መጠኑ እየጨመረ የመጣው የአፍሪካውያን ስደተኞች ጉዳይ እንደሆነ የገለጹት ደግሞ የአፍሪካ ሕብረት ኮሚሽን ሊቀመንበር ሚስተር ሙሳ ፋኪ መሐማት ነበሩ። የስደቱ ምክንያቶች ብዙ ናቸው ይላሉ መሐማት። በየስፍራው የሚከሰቱ ግጭቶች፣ የተፈጥሮ አደጋዎች፣ ከዚህም ባሻገር ደግሞ በሳሄል አካባቢና በሌሎችም አካባቢዎች እየተስፋፋ የመጣው የአሸባሪነትና የተደራጁ ወንጀለኞች ቡድኖች ሌሎች የችግሩ ምንጮችና አባባሾች ናቸው ሲሉ አስረድተዋል። በተለይ በሊቢያ ያለውን ሁኔታ አመልክተውም ከዚች አገር ወደ አውሮፓ ለመሻገር ከሚሞክሩት የአፍሪካውያን ወጣቶች ብዙዎቹ በሜዲትሬንያን ባህር እንደሚበሉም አስታውሰዋል። ችግሩን ለመፍታት ያለውም አንድ መንገድ ብቻ እንዳልሆነ ጠቁመዋል የብሔራችን ብዙ ገጽታ ሊኖረው ይገባል በዚህ ግዙፍ በሆነው የስደት ምንጮች ላይ ያተኮሩ መፍትሄዎችን ነው መፍጠት ያለብን ይህን ድህነትና እጦትን የሚያጠቃልል መሆን አለበት ብዙ አይነት ስልቶችም አሉ የአፍሪቃ የአውሮፓና የተባበሩት መንግስታት ድርጅቶች ስልቶች ከዚህ መካከል የሚቆጠሩ ናቸው። ደግሞም በድህነትና በልማት መካከል ቀጥተኛ ቁርኝት አለ። ይህን ካልኩ በኋላ እነዚህ የስራ ዕድል ያጡ ወጣቶችን፣ እነዚህ የቀውስ ሰለባ የሆኑ ወጣቶችን ለመርዳት መፍትሄ ማግኘት አለብን። ሁለቱ ባለሥልጣናት በአፍሪካ ህብረትና በጀርመን ፌዴራል ሪፐብሊክ መካከል እንዲሁም በአፍሪካና በአውሮፓ ህብረቶች መካከል ስላለው ትብብርና መደጋገፍም በሰፊ መወያየታቸውን አመልክተዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ